ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ በምሽቱ ዝግጅት አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የእሷ ታሪክ በሚል አጫጭር ፊልሞችን አወዳድሮ 80 ሺ ብር ሸልሟል። ደሞዝ ስለማይከፈላቸው ብቻ ስራ የላቸውም ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው ምናልባትም ከእጥፍ በላይ ስራውን እየሰሩት ቤት ነው የምትለው አታግዘውም ባሏን እየተባሉ ስራውን አሳየዋለው ግን ስራ የላትም ነው በኢትዮጵያ የሴቶችን መብት ይዞታ የሚያሳዩ የሶስት ደቂቃ ፊልም አሸናፊ ስራ የላትም የተሰኘው ነው። ወጣት ፊልም ሰሪ ያኔት ብርሃኑ ውድድሩ ብዙ ጥቅም አለው ትላለች ታድግበታለ ከሰው ጋር ትተዋወቅበታለ የምትወደውን ሙያት እንድትሰራ እድል ይከፍትልሃል፣ ብዙ ነገር በዛ ላይ ደግሞ ያበረታታል። አንድ ወጣት የስራ ፈጣሪ እናስተዋውቃችሁ። የሳተላይት ዲሽን ጨምሮ የግብርና መገልገያ ቁሳቁሶችን በፋብሪካ ያመርታል። ናይል ሳትና አረብ ሳት ነው ሞር የምንጠቀመው። ስለዚህ ይሄ ከሆነ ሳሃኑ በትንሽ በ50 ሳንቲሜትር ሜትር መስራት ጀመርኩኝ ማለት ነው። ወደ ማርኬት ስገባ ተቀባይነት እያገኘ መጣ። ኤልያስ ገብረ ማርያም በመቀሌ ከተማ የጀመረው ስራ ከውጭ ሀገር የሚገቡ እቃዎችን በሀገር ውስጥ ምርት በመተካት ይሰራል። አልፎም ለውጭ ገበያ አቅዳለሁ። የመጨረሻው ውይይት የሁላችንንም ኪስ ይመለከታል። የመንግስትና የእኛን። የኢትዮጵያ መንግስት ከውጭ ሀገር የሚወስደው ብድር ከዕለት ወደ ዕለት እያሻቀበ መጥቷል። ጉዳዩ የሚያሳስባቸው ባለሙያዎች ሁኔታውን የማሻሻያ ሀሳብ እያቀረቡ ነው። አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከር አድርገህ መያዝ አለብህ። በጣም መስፋፋት የለብህም፣ ካቅም በላይ በሆነ መንገድ አለመስፋፋት ነው፣ ኤክስፖርቱ እስከሚያድግ ድረስ። ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የመጣኔ ሀብት መምህር ናቸው። የጋቢና እንግዳችን ይሆናሉ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድመ እንደምናመሻችሁ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ ከተጀመረ አምስተኛ ወሩን ሊደፍን ጥቂት ቀናት የቀረው የኦሮሚያ ክልል ከተሞች ተቃውሞ ዛሬም በአንዳንድ ከተሞች በሚገኙ ትምህርት ቤቶች መቀጠሉንና ተማሪዎች እየታሰሩ እንደሚገኙ ተማሪና ነዋሪዎች አስታወቁ። ዛሬ በቢሾፍቱ ከተማና ደባዩ በተባለች የገጠር ቀበሌ እንዲሁም በበደሌና ለሊሳ ሀሮ ቶሬ በተባለች የገጠር ቀበሌ ተማሪዎች እንደታሰሩና ና በአስለቃሽ ጭስ ምክንያት ሆስፒታል እንደገቡም ተናግረዋል። የከተማው ፖሊስና የከተማው አስተዳዳሪ በበኩላቸው የተጠቀሰውን ያህል ተቃውሞ የለም ሲሉ አስተባብሏል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት በኋላ ይቀርባል። የደቡብ አፍሪካው ህገ መንግስታዊ ፍርድ ቤት ፕሬዚዳንት ጃኮብ ዙማ የግል መኖሪያ ቤታቸውን ለማደስ ያለ አግባብ ተጠቅመውበታል ካለው የመንግስት ገንዘብ ውስጥ አስራ ስድስት ሚሊየን የሚሆነውን እንዲመልሱ አዘዘ። ብይኑ ዛሬ ይፋ የሆነው ባለስልጣናት ፕሬዝዳንት ዙማን በሌላ በተጠረጠሩበት ወንጀል እየመረመሩ እንደሆነ ፍንጭ ባገኙበት ወቅት ነው። የተባበሩት መንግስታት ድርጅት በማዕከላዊ ሪፐብሊክ የሚገኙ ሰላም አስከባሪዎች ፈጸሙት የተባለውን ዘግናኝ የወሲብ ጥቃት ውንጀላዎች በመመርመር ላይ እንደሚገኝ አስታወቀ። መቀመጫውን በዩናይትድ ስቴትስ ያደረገና ከኤድስ ነጻ ዓለም በሰማያዊ ዘመቻ በሚል የሚንቀሳቀስ ቡድን ለተባበሩት መንግስታት ድርጅት ድርጊቱን ካስታወቀ በኋላ የሰላም አስከባሪ ወታደሮቹ ከካምፓቸው እንዳይወጡ ተከልክለዋል። ሰማያዊው ዘመቻ የተባለው ይህ ቡድን ጨምሮ እንዳስታወቀው የተባበሩት መንግስታት ድርጅት ያልሆኑ ነገር ግን ሌሎች የሀገር ውስጥ ታጣቂዎች በሁለት ዓመት ውስጥ 98 ሴቶች ላይ ጥቃት ፈጽመዋል። ሶማሊያ ጋልካዩ ከተማ ውስጥ አጥፍቶ ጠፊ አንድ የገንዘብ ሚኒስቴር ባለስልጣንን ኢላማ አድርጎ ባፈነዳው ቦምብ ቢያንስ ስድስት ሰዎችን ሲጎድል ቁጥራቸው ያልታወቁ ሌሎች ሰዎችን አቁስሏል። አጥፍቶ ጠፊው ሳኢድ አሊ ዩሱፍ ወደ ተባሉት ባለስልጣን ቀርቦ እቅፍ ካደረጋቸው በኋላ ቦምቡን አፈንድቶ እሳቸውንና አምስት ሌሎች ሰዎች መግደሉን ምስክሮች ለቪኦኤ ሶማሊኛ አገልግሎት ቋንቋ ዝግጅት አስታውቀዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶች ጋር አብራ ሰምቻችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ሰማግዜርና እኔም መስታወት አድራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ቦንሪ ቱገር ዛሬ የአውሮፓውያኑ ዘመን አቆጣጠር የመጋቢት ወር የመጨረሻ ቀን ነው፣ ማርች 31። ወሩን የሴቶች ታሪካዊ ወር በሚል በተለያዩ ስነ ስርዓቶች ሲያከብር የቆየው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሴቶችን ታሪክ የሚነግሩ ፊልሞችን አወዳድሮ አሸናፊዎቹን አስታውቋል። የእሷ ታሪክ በሚል የተሰናዳው ውድድር ከሴቶች መብት አንጻር በማህበረሰቡ ውስጥ አሉ ያሏቸውን ጉዳዮች ለማጉላት እንዳስቻላቸው ተሳታፊዎቹ ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። ከሶስት ደቂቃ ባልበለጠ ፊልም በኢትዮጵያ ያለውን የሴቶች ሁኔታ ማመላከት የእሷ ታሪክ የተሰኘው ውድድር ያቀረበው ጥሪ ነው። የሴቶች ታሪክ ወር በሚል የተለያዩ ስነስርዓቶችን ሲያካሂድ የቆየው በኢትዮጵያ የአሜሪካ ኤምባሲ የዚህን ውድድር አሸናፊዎች መሸለምና ስራዎቻቸውን ማሳየቱን ከናውኗል። 190 ተሳታፊዎች ስራዎቻቸውን አቅርበው ተወዳድረዋል። በአካባቢያቸው ያዩትን የታዘቡትን ሁሌም ሊገልጹት የተመኙትን ሀሳብ በሶስት ደቂቃ አቅርበዋል ተወዳዳሪዎቹ። ከዚህ በፊት አንድ ፊልም የሰራውና በዚሁ መቀጠል ዓላማው እንደሆነ የተናገረው ሀኒባል አበራ ይዞት የቀረበው ትሰራለች የተሰኘው ፊልም አንደኛ ሆኖ ተሸልሟል። እንግዲህ ፊልም እየታየ ነው። አሁን እያናገርኩ ያለው ምንድን ነው እያየ ነው ያለው። ፊልሜ፣ ያው ደግሞ ስለማይከፈላቸው ብቻ ስራ የላቸውም ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው፣ ምናልባትም ከእጥፍ በላይ ስራውን እየሰሩት ቤት ነው የምትለው አታግዘውም ባሏን እየተባሉ ቤቱም ቤት ያደረጉት ፍቅር፣ ሁሉን ነገር ሰጥተው ቤተሰቡን ቆሞ እያለ ስራ የላቸውም ስለሚባሉት እና ፋርሳ አይነት ነው ማለት ስራውን አሳየዋለሁ፣ ግን ስራ የላትም ነው። እና የምናውቀው ነገር ነው፣ ግን እይታ መፍጠር ነው ፊልም አላማሙ፣ እና ይህን ያደረኩ ነው ይመስለኝ። ማለት ርዕሱ ራሱ ስራ የላትም ነው። አዎ ስራ የላትም ነው፣ መጽሐፋዊ ርዕስ ነው የመረጥኩት። ታውቃለህ፣ ከአባቶቻችን ቀድሞ ነው እናቶቻችን የሚነሱት ሲተኙም ቆይተው ነው፣ ግን ስራ የላቸውም ቤት ነው የሚውሉት፣ ግን ብንቀያየር ስራውን እውነታው በጣም ከባድ ነው። እነሱ የሚሰሩት ነው ከባዱ ስራ። በደንቡትም በብርም የሚታመን ነገር አይደለም። እሷ ነው ለማሳየ የተሞከርኩት። በጣም ከፍተኛ አድናቆት እያገኘ ነው። ፊልም ሀሳቡ ያስተላለፈው መልክ እየታየ ነው። እያናገርኩ ያለው ምን ምን ስሜን በጣም ደስ ብሎኝ በዘርፉ የሚሰጠውን ትምህርት አጠናቃ ፊልሞች ለመስራት እየተንቀሳቀሰች ያለችው ወጣት ባለተስፋ ያኔት ብርሃኑ ደግሞ ሁለተኛ የሆነው ፊልም ባለቤት ናት። ያሸነፈችበትን ፊልም መልእክት ታብራራለች። ፊልሙ እንግዲህ የሚያሳየው ሴትና ወንድ ልጅ ያሉበት ቤተሰብ ነው። ከዛ ቀጥል ሴትና ወንድ ልጅ ያለበት እናታቸው እናት ያላቸው ሌላ መጻ ልጅ ያለችበት ነው። ግን ወንዱና ሴቷ እንዴት እንደሚለያዩ በስራ ጫና፣ እሷ ሁልጊዜ ትሰራለች፣ ሁልጊዜ ጊዜ እሱ ቁጭ ብሎ ጌም ይጎረጉራል። በቃ ወንድ ልጅ ምን ያህል ነጻነት እንዳለው በእኛ ሶ ብሎ ፊልም ያህል እሱ አሁን ስናየ ነበረው እንደዛ ነው። ቁጭ ብሎ ጌም ሲጫወት ነበረ። ከዛ ሲገባ ቁጭ ብሎ ፊልም ነው የሚያየው። እሷ ግን ሪስፖንሲብል ናት። ሴት ልጅ አደለ? እሷ ሪስፖንሲብል ናት። ግን አንዳንዴ ምንም ኃላፊነት ቢሰማህም ማድረግ ብትፈልግም በህብረተሰቡ ጫና ላታረግ ትችላለ። ያ ደግሞ ከቤተሰብና ከቤት ነው የሚጀምረው እና ፊልሙ ላይ ልጅቷ እስኮላርሽፕ የሚጠብቅ ፊልም እየጠበቀች ነው ግን ሳይሆንላት ይቀራል። ምክንያቱም እናቷ አስር ጊዜ ስለምትጠራት ፊልም መጨረሻ ላይ ህፃኗን አስተኝታ ስትመጣ ፊልሙ አልቋል። እሱ ግን እሷ በነገረችው ኢንፎርሜሽን ተጠቅሞ እንደውም እንትና አሸነፈ ማለት ነው። እንደዚህ አይነት ውድድር መዘጋጀቷ ኤምባሲው እንደዚህ አይነት ውድድር መፍጠሩ እድሎች ከፍተዋል። ልክ እንዳንቺ ወጣት ጀማሪ ፊልም ሰሪዎች እድል ከፍተዋል። እንዴት ታየዋለች? አስተዋጽኦ እኔ በጣም ቆንጆ ነው ነው የምለው ምክንያቱም ይኸው እኛ አሁን እዚህ ድንገት ይህንን ማስታወቂያ ሰማን፣ ጻፍን፣ ሰራን። አንደኛ እንትን ትልበት አለ አላደለ ታድግበት አለ ከሰው ጋር ትተዋወቅበት አለ የምትወደውን ሙያት እንድትሰራ እድል ይከፍትልሃል ብዙ ነገር በዛ ላይ ደግሞ ያበረታታል። ጀማሪ ፊልም ሜከሮችን ያበረታታል ነው የምለው እና ቆንጆ ነገር ነው። ወደፊት ቢቀጥል አሪፍ ነው። ያኔት በጣም አመሰግናለሁ። እንኳን ደስ አለሽ። በድጋ ነ እሺ። እስክንድር አመሰግናለሁ። በፊልሞቹ የተላለፈው መልእክት ጠንካራ መሆኑን የተናገሩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ በሌሎችም ቦታዎች ሊታዩ እንደሚችሉ ተስፋቸውን ገልጸዋል። ሀሳቡ ፊልሞቹ አዲስ አበባ ብቻ እንዲታዩ አይደለም። በመጀመሪያ ደረጃ እዚህ ከፍተኛ ቁጥር ላለው ተመልካች ያሳየን ይመስለኛል። እቅዱም ወደ ተወሰኑ የኢትዮጵያ የክልል ከተሞች መውሰድ ነው። ሰዎች ይህን ማየታቸው በጣም ጠቃሚ ይመስለኛል። ዛሬ ፊልሞቹን ካሳየው የአሜሪካ ኤምባሲ በተጨማሪ ሌሎችም እነዚህ ፊልሞች መታየት እንዳለባቸው እንደሚወስኑ ተስፋ አደርጋለሁ። የፊልም ጥበብ የተሻለ መልእክት ለማስተላለፍ እንደሚችል ተሳታፊዎቹ ገልጸዋል። በዚህ መንገድ የሚተላለፍ መልእክትም በደሎች እንዲታዩ፣ ክፍተቶችም እንዲደፈኑ የበርካቶችን አይን እንደሚከፍት መፍትሄም እንደሚያመላክት ያምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን ለማዳመጥ ከፈለጋችሁ በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁም ስጡን፣ እየጠበቅናችሁ ነው። አሁን በቀጥታ አት ቪኦኤ አማሐሪክ ላይ በፌስቡክ የምትከታተሉን አስተያየቶቻችሁን አቅርቡልን፣ ጥያቄዎቻችሁን ስጡን። በተለይ ደግሞ እናንተን የሚመለከቱ እኛ ልንዘግባቸው የሚገባ ጉዳዮች ካሉ ጥቀሱልን። አሁን ሁለት የጋቢና እንግዶችን እናሳፍር። አንደኛው እንኳ እንግዳ አይደለም። ግርማይ ገብሩ ከመቀሌ እና ኤልያስ ገብረ ማርያም ናቸው። ኤልያስ የሁለተኛ ደረጃ ተማሪ ሳለ ነው የሳተላይት ዲሽ ለማምረት ሀሳብ ያደረበት። ሀሳቡን በጥቂቱ በስራ ላይ ያዋለውና አሁን ተሳክቶለት ለሀገር ውስጥ ገበያ ምርቱን ያቀርባል። ለወደፊት ደግሞ የምስራቅ አፍሪካን ገበያ እያጠና ነው። ኤልያስ አላማው ከቻይና የሚገቡ ሳተላይት ዲሾችን በኢትዮጵያ ምርት ለመተካትና አልፎም በኢንዱስትሪ የውጭ ገበያን ማፈላለግ መሆኑን ለግርማ ይከብሩ ገልጾለታል። በዚህ አያበቃ የተለያዩ የግብርና መገልገያ ቁሳቁሶችን ያመርታል። የመኪና አካላትንም ለማምረት ሀሳብ አለው። ወደ መቀሌ ላፍታና ምራ። እሺ አመሰግናለሁ። ኤልያስ ይባላለሁ ኤልያስ ፓውሌልቶ መካኒካል ባለቤት ነኝ። ወጣቶች እንዴት ዋላችሁ ወይ እንዴት አመሻችሁ? አሁን ጋቤና ውስጥ እንዳለ የእሳት ረሳ ማለት ነው። ጋቤና ውስጥ ሆነን፣ ኤልያስ እስኪ መነሻህን ንገረን። መነሻው ያው በጥቃቅና አነስተኛ ስራዎች ነው የተጀመረው። በውሃና በምግብ ማፍሰያ ስራዎች ነበር ተስማርች ስሰራ የነበረው። ከዛ አልፎ ያ 12ኛ ክፍል ትምህርት ሳጠናቀቅ ነው ወደዚህ የራሴ ድርጅት ለመክፈት የጀመርኩትና በ1994 ዓ ም ነው ስራው የተጀመረው። አሁን እንግዲህ እንደሚታወቀው በወጣት ኤልያስ የተሰየመው በተለይ ኢትዮጵያ ውስጥ በስፋት የሚታወቀው ይሄ ኤልያስ ፓወር የሚባለው የሳተላይት ድሽ መቀበያ ነው። ይህንን መነሻው ምን ነበረ? እንዴት ነው ማለት በዛን ሰዓት እንግዲህ ዩሮ ስታር ምናምን የሚልም አለ፣ ከውጭ ሀገር የሚመጣ የነበረው እና እንዴት ነው ለመጀመር የቻልከው? አዎ ሳተላይት ድሹ ያው እንግዲህ ቲቪ ሲባል ሁሉም በጣም ይወዳል፣ እስፔሻሊ ስፖርት ቻነሎች፣ ሙቪስ እና ኒውስ ለዚህ ሲኤንኤን፣ ቢቢሲ ታያለ። እና ያው በአካባቢ የነበረው አንድ ትልቅ ዲሽ ነበር፣ ሳትላይት ረሲቭ ያደርጋል እንደዚህ ቲቪዎች ያሳያሉ። ጓደኞች ሲነግሩኝ እንዴ ይሄማ መስራት አንችልም ወይ ብዬ ፊዚክስ ፕሪንሲፕል ስለሆነ ገና ዘጠነኛ ክፍል ሳለው ይሄኛው የፊዚክስ ፓራቦሊክ ሲስተም የኮንጌቭ እና ኮንቬክስ ፕሪንሲፕል ሲስተም ስለሆነ ይሄማ መስራት እንችላለን የሚለው ነገር ገና ትምህርት ሳልጨርስ ነው የጀመርነው። ከዛ አልፎ በ95 ዓመተ ምህረት ግን ያው ስራ ይ 94 ተጀመረ 95 ዓመተ ምህረት እስቲ ሊጀምረው ብዬ ወደ ዲጂታል ሳትላይት ዲሽ ሲቀየር በትንሹ ሳህን መስራት ጀመርኩ ባለ 18 ከዛ አልፎ ባለ 1 ሜትር ከዛ ደግሞ ፕሪንሲፕሉ እየገባኝ ሲሄድ ምክንያቱም ሳትላይት ዲሽ ኢትስ ዲፐንድስ ኦፍ ሳትላይት ሲግናል ከቨረጅ ነው የሚለው ሳይነሱ ይሄ ከሆነ ስለዚህ፣ እኛ አካባቢ ያለው ሳትላይት ድሽ ምንድን ነው? ምን ሳትላይትስ እንጠቀማለን የሚለው ነገር ማንበብ ጀመርኩኝ። ናይል ሳትና አረብ ሳት ነው ሞር የምንጠቀመው። ስለዚህ ይሄ ከሆነ ሰሃኑ በትንሽ በ50 ሳንቲሜትር ዲያሜትር መስራት ጀመርኩኝ ማለት ነው። ወደ ማርኬት ስገባ ተቀባይነት እያገኘ የመጣ ኦኬ ብዬ 95 ወደ ገበያ ቀረብኩት። በጣም እየሰፋ ሲሄድ ያው እስከ 95 ፐርሰንት ከዛ አልፎ ወደ ኢንቨስትመንት ገባ ደግሞ ይሄን ሳትላይት ስታንዳርድ ሆኖ ኢንተርናሽናል ስታንዳርዱ የጠበቀ ለማምረት ደግሞ ዘመናዊ ማሽኖች ለማስገባት አሁን እንደምታያቸው እየተመረቱ ናቸው ማለት ነው። አሁን ይሄ ኤልያስ፣ ከውጭ ከሚመጣው ዩሮስታር ከሚባለው ዲሽ ምንድን ነው ልዩነቱ ወይም ደግሞ ተመራጭነትም ካለው? አሁን የምንሰራው ስራዎች የምታየው ማሽናችንም የጀርመን ማሽን ነው። ፕሪሲሽን አለው እና ምንጠቅመ አሁን ሽት ሜታል ቢሆንም የራሱ የሆነ ቲክነስ አለው። የራሱ የሆነ ፓራቦሊክ ሲስተም አለው ፔንቲንግ ሲስተም ነው። ስለዚህ ከቻይና የሚገባው ሳትላይቶች በፕራይስም የተሻለ ነው፣ ከዛ አልፎም በጥራት አሁን። ምክንያቱም በየጊዜው አስመጪዎቹ ዋጋ እንዲቀንስላቸው የተለያየ ቲክነስ በመቀነስ ነው የሚሰሩት፣ እና እኛ ስታንዳርድ ጠብቀን ነው የምንሰራ። እንዳልኩ ያው ሳትላይቶች ፓራውሊቲ ሲሰራ የራሱ የሆነ ቲክነስ አለው። ነፋስ እንዲቋቋም፣ በረዶ እንዲቋቋም፣ ፀሐይም እንዲቋቋም ተደርጎ ነው የሚሰራ መሰራት ያለበት ምክንያቱም ኃይለኛ አንፋስ ካለ ስትሬንግስ እስከሌለው የመታጠፍ ወይ የመዞር ባህሪ ስላለው እነዚህ ስታንዳርዶች ጠብቀን ነው የምንሰራውና የተሻለ ምርት ነው እያመረትን ያለ ነው። በጥራትና በአመራረቱ ግን ሙሉ በሙሉ ተክተናል ማለት እንችላለን። ምክንያቱም የምንጠቀመው ማሽን የተሻለ መሽን ነው። እንዲያም ፕሮግረስ የሚባል መሽን ነው አንዴ ሁሉም ነገር አጥፎ ቆርጦ ሞልድ አድርጎ የሚሰጠው ማሽን ስለሆነ ሙሉ በሙሉ ተክተናል ማለት እንችላለን። አሁን ቀጣይ ገበያ ወዴት ነው? ቀጣይ ገበያው ኤክስፖርት ስለሆነ አገሪቱም የያዘችው ፖሊሲ እሱ ነው። በኢንዱስትሪ ብትሰማራ የኢምፖርት ሳብስቲት አልፎ ኤክስፖርት ማድረግ ለአገሪቱ የሀርድ ከረንሲ ማስገቢያ ሊሆን ስለሚችል ኢስት አፍሪካን ላይ መላክ እንችላለን። ለሰይ እንደ ሱዳን፣ ሶማሊያ፣ ጅቡቲ እነዚህ አካባቢዎች ያሉትን መላክ እንችላለንና ለኤክስፖርት እየተዘጋጀን ስለሆነ በዚህ ትልቅ ገበያ ይኖረዋል። አሁን ተዘጋጅታችኋል? ኮንታክት እያደረግን ነው። እነዚ ያሉ ማርኬት እንዴት እንደሆነ ኮንታክት ፐርሰኖች አግኝተን ለመላክ ነው እና በዚህ ላይ ነው ያለ ነው ኤልያስ ገብረ ማርያም እዚሁ ፋብሪካ ውስጥ ከዚሁ ሳተላይት ድሽ ውጭ ሌሎች ምንድን ናቸው የሚመረቱት በጣም ብዙ እቃዎች በጣም ብዙ ንብረት ነው እያዩ ያለሁት ና እስኪ ንገረኝ ምንድን ነው የምታመርቱት እዚሁ እዚህ የምናመርተው በኤሌክትሮሜካኒካል ዙሪያ ላይ ሶስት ዋና ክፍሎች አሉን በኮሚኒኬሽን ሳተላይት ድሽ ማለት ነው በአግሪካልቸር ደግሞ ከአካፋ ጀምሮ የበቆሎ መፈልፈያ ማሽኖች አሉ። አካፋዎች እዚህ ተደርድረዋል። የእህል ማውቂያ ማሽን አለ በዛ ሳይድ አሉ። ከዛ አልፎ ደግሞ የፉድ ፕሮሰሲንግ የምንላቸው ደግሞ የምግብ ማብሰያ ማለት ነው። የዳቦ መጋገሪያ ማሽን አለ የተለያዩ ሳይዞች። ስቲም ፈርሜንቴሽን አለ፣ ይህም ለዳቦ ነው። ኤሌክትሪክ ስቶቭ ለሃውስሆልድ እና ትልቅ ተቋሞች የሚሆን የሚያገለግል የተለያዩ የልምግብ ማብሰያ ማሽኖች አሉ። እና በዚህ ዙሪያ የምናመርታቸው እኛ አሁን ለጊዜው ይሄ እንሰራለን። ለቀጣይ ደግሞ ወደ ካር ኢንዱስትሪ ገብተን ማሽኑን እንጠቀምበት ነው መልቲ ታስክ መሽን። እንግዲህ ወደ መኪና ፋብሪካ ልትገቡ ነው? ምንድን ነው አሁን መጀመሪያ ከመኪና ጋር በተያያዘ ይሄ ማሽን ምን ለመስራት ነው የሚረዳቸው? የመኪና አካሎች አሉ እንደምናየው፣ በር አለ፣ ተከፋሽ ሌፍት ራይት አለ፣ ግራና ቀኝ ያሉ በሮችን ለመስራት ጋቤናው እዚህ ይሰራል ማለት ነው። ጋቤናው እዚህ ይሰራል ምንድን ነው ያው ሀገራችን የካር ኢንዱስትሪ እያደገ ሲሄድ እኛ ወደዛ መቀላቀል አለብን ነው ያለነው። ስራ ለቀን ደግሞ ወደዛ ስንገባ አገሪቱ የምትፈልገው ያው ስራ ለመስራት ይረዳናል ማለት ነው። ኤልያስ ገብረ ማርያም በጣም ነው የማመሰግነው። ሌላ ጊዜ መኪና አምርተህ ጋቢና ውስጥ ሆነን ደግሞ እናወራ ይሆናል። መልካም ነው የምመኝልህ። በጣም ነው የማመሰግነው። እኔም በጣም በጣም አመሰግናለሁ። ግርማይና ኤልያስን እናመሰግናለን። ዲጄ ፋትሱ ደግሞ እዚህ ጋቢና ገብተዋል። ሙዚቃውን የመረጠልን እሱ ነው። እየሰማነው ነው ዲጄ። አዎ፣ የዛሬው ሙዚቃ ደግሞ የምናስደምጣቸው የተመስገን ገብረ እግዚአብሔርን ነው። መላ በይኝ ይሰኛል። ተከሻይን እኔን እምትፈትነኝ ሞቅ ያለ ነው። I'm <laughs> you <laughs>

Sanders, the And one of the and the of ዲጄ ፋስኖ ነው ጋቢናችንን ሞቅ ያረገልን። እናመሰግናለን ዲጄ። እንግዲህ ተከታዩ ቃለ መጠይቅ ነው የምናቀርበው በኢትዮጵያ ምጣኔ ሀብት ቀጥተኛ የመዋለ ንዋይ ፍሰት እያደገ ቢመጣም በቂ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ በትናንትና እለት ገልጸውልናል። በተለይ ከቻይና የሚገኘው ብድር አስራ ሰባት ቢሊዮን ዶላርስ በደረሰበት በአሁኑ ወቅት ብድሩ እንዴት ይከፈላል የወደፊቱን ትውልድና አሁንም ምጣኔ ሀብቱ ላይ ምን አይነት ተጽዕኖ ይኖረዋል በሚል ላቀረብኩላቸው ጥያቄ መልስ ይሰጣሉ። እኔም አንዱም የሚያሰራኝ ይሄ ነው። ምንድነው ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ። ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው? ከአገር ውስጥ ከሀገር ገቢ ጋር ሲነጻጸር አርባ በመቶ ነው። የሀገር ውስጥ ገቢ ወይም ጂዲፒ ከምንለው አርባ በመቶ ነው ኢንቨስት የሚያደረገው። ቁጠባውን ግን ስታይ ከአስር እስከ ሀያ በመቶ ነው። ስለዚህ በጣም ትልቅ ክፍተት አለ ማለት ነው። አርባ በመቶ ኢንቨስት እያደረግ የምትቆጥበው ከአስር እስከ ሀያ ሁለት በመቶ ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይሄን ነገር የምትመልሰው በውጭ ምንዛሪ ነው ስለዚህ የውጭ ምንዛሪ የማፍራት አቅም እንዴት ነው ለ ስታየው ጠቅላላ በዓመት አሁን የቅርቡን ያለፈውን ዓመት ብንወስድ ወደ አስራ ሁለት አስራ ሶስት ቢሊዮን ነው ኢምፖርት የምናደርገው ከውጭ የምናስገባው እቃ፣ የምንሸጠው ኤክስፖርት ግን ሶስት ቢሊዮን አካባቢ ነው። እንግዲህ አስር ቢሊዮን ክፍተት አለብን ማለት ነው። ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው። ሁለቱም ያለ አማራጭ አንድ ኤክስፖርትን ማስፋፋት ነው መንግስትም እንደሱ ለማድረግ የተቻለውን እየሞከረ ነው ግን ይሄ ላለፉት አስር አመት የሞከረውን ስታየው ብዙም አልሄደም በኤክስፖርቱ ላይ ስለዚህ አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከር አድርገህ መያዝ አለብህ። በጣም መስፋፋት የለብህም ከአቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ የሚመስለኝ፣ ለጊዜው በአጭር ጊዜ የሚታየኝ እሱ ነው። ሁለተኛ አርቆ ማሰብ ነው። ዝም ብለ ተገኘ ብለ መውሰድ የለብህም። ምንድን ነው የማመጣው በዚህ ነገር በዚህ የማመጣው ትርፍ ይከፍልልኛል? ቢከፍልልኝስ በቂ የውጭ ምንዛሬ ይኖረኛል? ብለ በረዥሙ ማቀድ እና መስራት ሲጀመርም ነበረብህ። ከአሁን ጀምረህም አጠንክረ ማሰብ ያለብህ ጉዳይ ይመስለኛል። ቀጥሎ የማነሳው ጥያቄ ትንሽ ሀገር የወታለ ሁኔታ የታከለበት ነው። እንግዲህ የወጪ ገቢን ለማስፋት የሚደረጉ ጥረቶች አሉ። ግን የዓለም ባንክና ዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ ትላልቅ የመንግስት ግንባታዎች የሚወስዱት ገንዘብ የአገሪቱን ብድርም እየጨመረ ነው። ሌሎች ደግሞ አጠቃላይ የሆነ የምጣኔ ሀብት ጫና የሚያሳድሩ ሁኔታዎችም መዘዞችም ይኖረዋል በማለት ማስጠንቀቂያ ማሳሰቢያዎችን ይሰጣሉ። እውነትም ነው። አሁን ስናይ ትልልቁ ዕዳ ትልልቅ ብድሮችን የሚወስዱት የመንግስት ድርጅቶች ናቸው። እንዳልኩ አሁን ቴሌኮም ብቻ ብትወስደው ሶስት ቢሊዮን ብቻውን ወስዷል። የባቡሩ ከዛ የበለጠ ነው። ስለዚህ የመንግስት ድርጅቶች ናቸው የሚበደሩት። እኔ የሚታየኝ ምንድን ነው፣ ብዙ ጊዜ ከአለም ባንክና ከአለም የገንዘብ ድርጅት ጋር ብዙ ጊዜ አልስማማም። ግን አንድ ከነሱ ጋር የምስማማው ነገር አሁን በጣም ስለበዛ ይሄ ነገር ከግል ድርጅቱ ጋር በቅንጅት ቢሰራ መንግስት ይሄንን መጨናነቅ ሊቀንስለት ይችላል። ስለዚህ ዝም ብሎ ራሱ ብቻ ከሚሰራው መንግስት እስቲ ከግል ድርጅቶች ጋር በእንግሊዝኛ ፐብሊክ ፕራይቬት ፓርትነርሽፕ የሚሉት ማለት ነው ከግሎች ጋር መንግስቱ ተቀናጅቶ ለምን ይህንን ጫናውን እንዲካፈሉለት አያደርግም ብዬ ነው የማስበው። ስለዚህ የእነሱም ስጋት ይገባኛል። ምክንያቱም ይሄ ነገር በዚሁ ከቀጠለ አጠቃላይ ኢኮኖሚው መረጋጋት ላይ መጥፎ ተጽዕኖ ያመጣል። የውጭ ምንዛሬ ጥበት ሊፈጠር ይችላል። የዋጋ ግሽበት ሊመጣ ይችላል። የእቃ እጥረት ሊፈጠር ይችላል በዚሁ ከቀጠለ። ስለዚህ ይሄ ደግሞ የማክሮ ኢኮኖሚውን አለመረጋጋት ያመጣል። ማክሮ ኢኮኖሚ ወይም አጠቃላይ ኢኮኖሚው ካልተረጋጋ እድገት አይመጣም። ብዙ ጊዜ እድገት ካልመጣ ደግሞ ድህነት አይቀንስም። ስለዚህ ቁልፍ ቁልፍ የፖሊሲ ጥያቄ ይመስለኛል። የገበያ ስርዓቱም ላይ ሊያሳድረው የሚችለውንም ተጽዕኖ ያክላሉ። ዘለቄታ ያለውና የተረጋጋ የገበያ ስርዓት እንዲኖር የግሉ ዘርፍ ተወዳዳሪነትም አንድ ላይ የሚጠቀስ ነው። አይኖርም። አማክሮ ካልተረጋጋ እኮ የገበያው ስርዓት ይዛባል። እና ይሄ አጠቃላይ ችግር ይፈጥራል። ስለዚህ ሊታሰብበት የሚገባ በጣም ጠቃሚ ጉዳይ ይመስለኛል፣ አሳሳቢ ጉዳይ ይመስለኛል። ከማሰብም አልፎ ደግሞ ወደ ተግባር መገባትም ያለባቸው ሁኔታዎች አሉ። ምን ምን ይሰራል በዚህ ረገድ በመንግስቱ እንደ የተወጠኑ ፖሊሲዎች፣ በመንግስት ብዙም የማውቀው ነገር የለም፣ አትሊስት እኔ ያየሁት ነገር ብዙም የለም። ግን የሌሎችን አገር ታሪክ ስናይ ለምሳሌ ኮሪያዎች በጣም ባደጉበት ጊዜ በአሜሪካ እርዳታ ላይ በጣም ጥገኛ ነበሩ። ከእስከ ሰባ አምስት በመቶ የውጭ ምንዛሪያቸውን የሚያገኙት ከነሱ ነበር። እስከ ሰባ አምስት በመቶ የሚሆን ከውጭ የሚያስገብቱን እቃ በእነሱ ነበር የሚያደርጉት። ግን ምንድን ነው ያደርጉት? ቆም ብለው ይሄ ጥገኝነት መጥፎ ሊሆን አይችልም ወይ ብለው ካሏቸው ምሁራን ጋር ተሰብስበው መንግስት ምን ብሎ መክሮ በረዥም ጊዜ እቅድ አውጥቶ በአጭር ጊዜ እንደዚህ እናርግ፣ በመካከለኛ ጊዜ እናርግ፣ በረዥም ጊዜ እንደዚህ እንውጣ ብለው በእቅድ ነው የወጡበት። ስለዚህ የእኛ መንግስት እንደሱ ማድረግ ያለበት ይመስለኛል። በጣም ነው የማመሰግነው። ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር፣ ለማብራሪያው አመሰግናለሁ። አመሰግናለሁ። ሄኖክ ደናሁን ስሚ ልንገራችሁ፣ ስሚ ልንገራችሁ፣ ስሚ ማነው ለማሳረጊያ ደግሞ ባክ ቱ ደ ፊውቸር ፊልም ትዝ አላችሁ? በሳይንስ ፊክሽን ቀልባችንን የቀጣዩን ዘመን ያሳየን ፊልም ነው። እንግዲህ የዛሬ 30 ዓመት በፊልሙ ያየነው ዛሬ እውን ሆነ ትለናለች መስታወት አድርጋ ውስቲንስማ 1.21 a.m. in zero seconds, we shall catch up with him at the time machine. እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተሰራው የሆሊዉድ ፊልም ባክ ቱ ዘ ፊውቸር ለማሳየት የሞከረው የወደፊት ቴክኖሎጂ እውን የሆነ ይመስላል። በፊልሙ ውስጥ ማርቲ ማክፍላይ በማይክል ጄፋክስ የተተወነው ገጸ ባህሪ የሚለብሰው ጫማ ራሱን በራሱ እግር ፈልጎ ጥልቅልና ያስርም ነበር። እናም በዚህ ሳምንት ናይክ በሚባል የሚታወቀው የጫማ አምራች ይህን በፊልም ላይ ብቻ የምናውቀውን ጫማ እውን አድርጎታል። ሃይፐር አዳፕት አንድ ነጥብ ዜሮ የሚል ስያሜ ተሰጥቶታል፣ ለዚህ አዲስ ቴክኖሎጂ ለሆነው ጫማ ልክ እግር ወደ ጫማው እንደገባ ጫማው ራስ በራሱ መታሰር ይጀምራል። ለምናልባቱ የተጫማው ሰው አጠበቀኝ ወይም ላላብኝ እንዳይል ጫማውን ለማጥበቅና ለማላላት ሁለት መቆጣጠሪያም ተበጅቶለታል። የጫማው አምራች ኩባንያ ናይክ እንዳስረዳው የዚህ ጫማ ቴክኖሎጂ ናይክ ማግ ከተሰኘው ጫማ ጋር ለዓመታት እንዴት ወደ ስራ እንደሚውል ሲጠናበት ቆይቷል አዲሱ ጫማ በሶስት አይነት ቀለሞች ምርጫ በቅርቡ በሚከበሩት በዓላት ላይ ለገበያ ይቀርባል ተብሎ ምቅር ተይዞለታል የጫማው ዲዛይነር ቲንከር ሃትፊልድ ለሲኤንኤን ዘጋቢ እንዳስረዳው ጫማው የተሰራበት ዋናው ምክንያት ለስፖርተኞች ምቾትና ቅልጥፍና ይረዳ ዘንድ ነው የሚያስፈልግ እድገት ነው ምክንያቱም በስፖርት ውድድር ወቅት እግር ከፍተኛውን ሚና ስለሚጫወት በማለት ተናግሯል First time traveler, I sent him into the future. One minute into the future, to be exact, and precisely one twenty one AM in zero seconds, we shall catch up with him at the time machine. The Facebook out of the I'm Klei. ቢንያም ተክሌ በምሳይን እየበላሁኝ ጋቢና ቪኦኤን እያደመጥኩኝ ነው ብሏል። ከዚህ መሆን አለበት መስታወት። ሌሎች አስተያየቶችም እየደረሱ ነው። አንድ አስተያየት ሰጪ ደግሞ የዩናይትድ ስቴትስ በሀይሉ ግሳስ ይባላል። ግስላ ግስላ የፌስቡክ ስሙ መሆን አለበት። እሱ እንደሚለው ከሆነ ዩናይትድ ስቴትስስ አንድ ትሪሊየን ዶላር እዳ የለባትም ወይ ብሏል። ዝግጅታችን ብቅቷናል። እንግዲህ የዛሬ ዝግጅታችን ተጠናቋል። ስናስተናግዳቸው የቆየ ነው ነውን የመስታወት አረጋጋው ና ሄኖክ ሰማ እግዜር ነን ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። መልካም ምሽት በነገው ጉዞ ንከናይ